já, já, እንደምን ሁላችሁ አምሽታችኋል። የሙዚቃ ቃና አድማጮች ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ባለፈው ሳምንት በገባሁት ቃል መሰረት ዛሬም ምርጥ ምርጥ እንግሊዘኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ቀንጨብ አድርጌ ያሰማኋችሁ ዜማ ሬቾ ብራውን የተሰኘች ወጣት ድምፃዊ ዜማ ነው። ዓለም አቀፍ ብዙሀን መገናኛ ሬቾን ኢትዮጵያዊ አሜሪካዊ ወጣት ድምፃዊ ና የግጥም ደራሲ ሲሉ ያስተዋውቋታል። ተወልዳ ያደገችው ኒውዮርክ ከተማ ሲሆን የታዋቂዋ የሙሽራ ልብስ ዲዛይነር አምሳለ አበራ ልጅ ናት። አባቷም በፊልም ኢንዱስትሪ ውስጥ የሚገኝ ኔል ብራውን የተባለ አሜሪካዊ ነው። እናቷ ወይዘሮ አምሳለ ሬቾ የሚለውን ስም ያወጣ ነው ስሙን በሁለት መልኩ ለመጠቀም እንድንችል ነው ስትል ለብዙሀን መገናኛ ስትናገር ተሰምታለች። ሬቾ ኢትዮጵያ በምትሄድበት ጊዜ እዛ ያሉ ቤተሰቦቿ ራሄል እንዲሏት ሲሆን እዚህ ደግሞ ሬቾ የሚለውን ስም በቀላሉ ለመጠቀም እንዲቻል ነው ብላለች። በነገራችን ላይ እናቷ ወይዘሮ አምሳላ በራ ትውልድና እድገቷ ኢትዮጵያ ነው። እድሜዋ 19 ዓመት ሲሆን ደግሞ እዚህ አሜሪካን መጣ ትምህርቷን ስትከታተል ቆይታ አሁን ኒውዮርክ ውስጥ ታዋቂ የሙሽራ ቀሚስ ዲዛይነር ሆናለች። የአምሳለ ስራዎች ኦፕራ ሾው ና ዘ ቪው በተባሉ ዝነኛ የቴሌቪዥን ቶክ ሾዎች ላይ ቀርበዋል። እንዲሁም ኤቢሲ የተሰኘው የቴሌቪዥን ጣቢያ ከፍተኛ ክፍያ ከፍሎ ግሬስ አናቶሚ ለተሰኘው የቴሌቪዥን ፊልም አልባሳቶችን ገዝቷታል። እንዲሁም አሜሪካን ዌዲንግ ትዌንቲ ሰቨን ድሬስስ ዌን ኢን ሮም እና ዘ ሃንጎቨር በተሰኙ ፊልሞች ላይ የልብስ መደብሯ ታይቷል፣ ልብሷም ተለብሷል። ጁሊያ ሮበርትስ እና ሃሊ ቤሪን ጨምሮ ለበርካታ ታዋቂ ፊልም ባለሙያዎች አልባሳትን አቅርባለች። ኢትዮጵያዊቷ አምሳላበራ አሁን ደግሞ ልጇ ሬቾ ብራውን ድምጻዊ ትሆናለች። ሰሞኑን ስድስት ነጠላ ዜማዎችን ለቃለች። ኢፒ ይሉታል። ኢፒ ማለት ከነጠላ ዜማ ከፍ ያለ፣ ከአልበም ደግሞ ዝቅ ያለ ነው። ዘባንድ ይሰኛል። የሬቾ ብራውን ኢፒ ሁለተኛው ስራዋ ነው። ሰሞኑን ከለቀቀችውና በመግቢያ ላይ ቀንጨብ አድርጌ ካስደመጥኳችሁ ኢፒ ስራዋ ላይ ዩ ጎት ሚ የተሰኘውን ዜማ ለዛሬ ጋብዛችኋለሁ። Do to make you feel like I do? get the spell over you. Walk a mile in my shoes. You feel like I do get the spell over you, walk a mile. so loves Ethiopia. She loves it so, so much. Have, I mean, to the point, I mean, sometimes I even think that she even loves it more, more, than I do. Not to say that I don't love it, but she just had her passion. Rachel Ethiopian, but I'm told that I love and and gize ndawm kene belay betam toddatalech bi yasbalo endezza sel ne hagerin alod malet aidellem neger gin recho ye etopian bahil hageruan inda hagerinetwa betam toddatalech sitil ወላጅ እናቷ በ2012 ለሲኤንኤን የቴሌቪዥን ጣቢያ አፍሪካን ቮይስ በተሰኘ የቴሌቪዥን ፕሮግራም ላይ የሰጠችው አስተያየት ነበር። ከሬቾ ወይም ወደ ራሄል ቀጥዬ የምሻገረው ሁለት ድምፃውያን በጋራ እየሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ይሏቸዋል። ዱዌት ሁለት ድምፃውያን በአንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓ ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ አለው። ማርቪን ጌይ ና ታሚ ቴርል በ1967 አመተ ም And mountain high still we are gonna come to the cubs Listen baby Ain't no mountain high ain't no valley low ain't no river wide enough i told you you could always count on me darling from that day on ከማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸው እና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ ም አይስላንድስ ኢንደ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደ ስትሪም I set out to get you with a fine dude's call. I was so inside, there was something going on. You do something to me that I can't explain. Hold me closer, and I feel no. ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ ልውሰዳችሁ። ዊትኒ ሂውስተንና ማሪያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒና ማርያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ ስለሷ ምንም አላስብም፣ አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከ8 አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር፣ ዊትኒ በሞት እስክታልፍ ድረስ ማርያና ዊትኒ በ1998 ዓ.ም ተመረተ ዌን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ያይል አድርገው ዌን ዩ ብሊቭ We are not. 1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን አይ ኒው ዩ ዌር ዌይቲንግ ፎር ሚ ዜማ ተጋበዙልኝ። ሴ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር ኤንጅል ይሉናል ሴሊን ዲዮንና አርኬሊን በ1998 ዓ.ም ተመረተ በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሻውት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሲሊንዲዮንና አርኬሊ አይ አም ዩር አንጀል ሰናበታችሁ። ደህና ደሩ you cry